የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና ሌሎች ዓለም አቀፍ ተቋማት ትግራይ ክልል ውስጥ የተከሰተውን ቀውስ አስመልክቶ እያንጸባረቁ ያሉት አቋም ምን ትርጉም አለው? የዩናይትድ ስቴትስና የኢትዮጵያ መንግስታት ምልልስ ትግራይ ውስጥ አሁን ያለው ሁኔታና፣ የሰብአዊ ረድኤት አቅርቦት እንዲሁም የሰብአዊ መብቶች ጥሰቶች ክሶች ላይ ያተኩራሉ ንግግሮቹ። ውይይቱን የመራችው ጽዮን ግርማ ነች። በመጀመሪያ እንግዶቻችንን ላስተዋውቅ። እንግዶቻችን ዶክተር መሰንበት አሰፋ ሁለተኛ ዲግሪያቸውን የተቀበሉት ከደቡብ አፍሪካ ፕሪቶሪያ ዩኒቨርሲቲ የሰብአዊ መብት ማዕከል በሰብአዊ መብትና ዴሞክራሲ በአፍሪካ ነው። በሚዲያ እና ሀሳብን በመግለጽ ነጻነት ዙሪያ ሰርተው በናሽናል ዩኒቨርሲቲ ኦፍ አይርላንድ ጎልዌይ የዶክትሬት ዲግሪያቸውን ተቀብለዋል። ዶክተር መሰንበት ከዚህ ቀደም በመቀሌ ዩኒቨርሲቲ የሰብአዊ መብት ክፍል ዲሬክተር ነበሩ። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ኃላፊና ተባባሪ ዲን ሆነው ሰርተዋል። ዶክተር መሰንበት አሰፋ አሁን በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ውስጥ ረዳት ፕሮፌሰር ናቸው። በተጨማሪም ብሔራዊ የሕግ ማሻሻያ ኮሚቴ አባል ናቸው። ዶክተር መሰንበትን እንግዳችን ስለሆኑ እጅግ አድርጌ ያመሰግናለሁ። ሁለተኛው እንግዳችን አቶ ዮሐንስ አብርሃም በአዲስ አበባ ዩኒቨርሲቲ በንግድ አስተዳደር የመጀመሪያ ዲግሪያቸውን ተቀብለዋል። ከዚያም ፓሪስ ከሚገኘው የሶርቦን ዩኒቨርሲቲ በፕሮጀክት ማኔጅመንት ሁለተኛ ዲግሪያቸውን አግኝተዋል። ቤልጅየም ከሚገኘው አንትወርፐን ዩኒቨርሲቲ ደግሞ የልማታዊ መንግስት አስተዳደር በማጥናት ተጨማሪ ሁለተኛ ዲግሪ ተቀብለዋል። አቶ ዮሐንስ የውጭ ጉዳይ ሚኒስቴር ውስጥ በአዲስ አበባ፣ በፓሪስ፣ በብራስልስ አስራ ዘጠኝ ዓመታት ሰርተዋል። እስከ መጋቢት ሁለት ሺ አስራ ሁለት ዓመተ ምህረት ድረስ በአዲስ አበባ የውጭ ጉዳይ መስሪያ ቤት የደቡብና የምዕራብ አውሮፓ ዳይሬክተር ሆነው አገልግለዋል። አቶ ዮሐንስ በአሁኑ ሰዓት በካናዳ የሚገኙ ሲሆን የትግራይ ክልላዊ መንግስትን በመወከል በውጭ ሀገር እንቅስቃሴ የሚያደርግ ኮሚቴ ጋር አብረው በመስራት ላይ ይገኛሉ። አቶ ዮሐንስንም እንግዳችን ሆነው ስለተገኙ በአሜሪካ ድምጽ ስም እናመሰግናለን። እኔ ማመሰግንሻለሁ። ሲሆን ሁለታችሁንም አመስግኜ ለውይይታችን መነሻ ወደሆነን ጉዳይ ማብራሪያ ልስጥ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቅዳሜ የካቲት ሀያ ሁለት ሺ አስራ ሶስት አመተ ምህረት ባወጡት መግለጫ ትግራይ ክልል ውስጥ እየተፈጸሙ ናቸው በሚባሉ የጭካኔ አድራጎቶች ላይ የሚወጡ ዘገባዎችና የክልሉ ሁኔታ እየተበላሸ መሄድ የአሜሪካ መንግስትን በብርቱ ያሳሰበው መሆኑን በመግለጽ መግለጫ አውጥተው ነበር። የኢትዮጵያ መንግስት በበኩሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ ከማውጣቱ አስቀድሞ የሰብአዊ እርዳታ ያለአንዳች መገደብ ለማድረስ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ላይ ምርመራ ለማድረግ እንዲሁም የአድራጎቶቹን ፈጻሚዎች ሙሉ በሙሉ ተጠያቂ ለማድረግ የኢትዮጵያ መንግስት ዓለም አቀፍ ድጋፍን እንደሚቀበል አርብ የካቲት 19 2013 ዓመተ ምህረት ማሳወቁን ገልጾ፣ ከዚያ ውጪ ያለው የአማራ ክልልን በሚመለከት የተባለው ግን በሀገር ውስጥ ጉዳይ ጣልቃ መግባት ነው ሲል እንደማይቀበለው አስታውቋል። እንግዲህ እናንተን ሁለት እንግዶች የጋበዝኩት ይህንንና ሌሎች መግለጫዎችን ተጨማሪ ዛሬም ድረስ የሚወጡ መግለጫዎች አሉና እነዚህ ምን ትርጉም አላቸው? ለሁለቱም ወገኖች የሚለውን እንድታብራሩልን ነው። መጀመሪያ ከአቶ ዮሐንስ ልጀምር። በተለይ በውጭ ያሉት እነዚህ ግፊቶች ከሚደረጉባቸው ምክንያቶች አንዱ በውጭ ሀገር ያሉ ኢትዮጵያውያንም በትግራይ ክልል የተከሰተውን ቀውስ አስመልክተው ግፊት ስለሚያደርጉ ነው እና ከእንዲህ ያሉ መግለጫዎች ምን ውጤት ይገኛል? ይላሉ አቶ ዮሐንስ። አመሰግንሻለሁ ጽዮን መሰንበትም እንኳን በዚሁ መድረክ ተገናኘን ለማለት እፈልጋለሁ። ያነሳሽው ጥሩ ነጥብ ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያወጡትን መግለጫ ከዛ በኋላም በርከት ያሉ በነገራችን ላይ የአሜሪካው ትንሽ ቆይቶ የመጣ ነው። ከዛ በፊት በጣም በተከታታይ የአውሮፓ ሕብረት ለስድስት ለሰባት ጊዜ ተመሳሳይ የሆኑ መግለጫዎች ሲያወጣ ነበር። ይ የተባበሩት መንግስታት ኤጀንሲዎች የተለያየ መግለጫ ግን ተመሳሳይ የሆነ ይዘት ያላቸው መግለጫዎች ሲያወጡ ቆይተዋል። የሁማን ራይትስ ካውንስሉ ከዛ በኋላ ደግሞ ኒውዮርክ ያሉ የተለያዩ ድርጅቶች ማለት ነው፣ እነዚህ የእነ አምነስቲ የሁማን ራይትስ ዎች፣ የሌሎቹንም ሳልጠቅስ ማለት ነው። እነዚህ ድርጅቶች እያወጡ ያሉት መግለጫ በትግራይ ክልል በትክክልም የኢትዮጵያ መንግስት አንድም ራሱ በፈጠረው ሌላ እሱ ጋብዞ ባስገባው የኤርትራ ሰራዊት እየተፈጸመ ያለው ግፍ ራሱ ማስቆም ስላልቻለ የዓለም አቀፉ ማህበረሰብ ደግሞ እንደዚህ አይነት ሁኔታ በሚያጋጥምበት ጊዜ ሲቪሎችን ወይም ደግሞ ያልታጠቁ ሀይሎችን የመከላከል ፕሮቴክት የማድረግ ኃላፊነት ስላለው እነዚህን ተከትሎ ነው አሜሪካን መግለጫ በተደጋጋሚ እያወጣ ያለው። ግልጽ የሆነ መግለጫ ነው እያወጣ ያለው። የተባበሩ መንግስታትም እንደዚሁ ለዚህ ሂደት በትክክል የትግራይ ተወላጆች፣ ሌሎችም እንደዚሁ ትግራይ ላይ እየደረሰ ያለውን ግፍ ያሳሰባቸው ኢትዮጵያውያንን ኢትዮጵያውያን ያልሆኑ ሰዎችም ትልቅ ሚና አለው። በተለይ የትግራይ ተወላጆች ቀን ተቀን እረፍት ሳይኖራቸው የተለያዩ እንቅስቃሴዎች እያደረጉ ከሰልፍ ጀምሮ ኃላፊዎችን፣ ፖለቲከኞችን እያገኙ በሚያደርጉት እንቅስቃሴ ይህንን ሊሆን ችለዋል። ከዚህ በላይ ግን ተወሰነ መልክም ወደ ትግራይ የገቡት የእርዳታ ድርጅቶች መሬት ላይ የሆን ያለውን ነገር ስለሚያውቁ፣ ስለሚያዩት ይህንን ተከትሎ የመጣ ነው። ኦፍኮርስ መሬት ላይ ባይገቡም በሳተላይት የታገዘ ኢሜጅሪ ስዕል ስላላቸው እነዚህን ተከትለው ነው መግለጫዎቹ እያወጡት ያሉት እና ምንድን ነው ከነዚህ መግለጫዎች የሚጠበቀው ውጤት ነበር የኔ ጥያቄ። በእናንተ በኩል እንግዲህ የምንጠብቀው ነገር ግልጽ ነው። ከመጀመሪያው ጀምሮ እያልን ያለነው ነገር ነበረ፣ ትግራይ ላይ የታወጀው ጦርነት ሕጋዊም አይደለም ትክክለኛ ጦርነትም ስላልሆነ ይቁም የሚለው አንዱ ጥያቄያችን ነው። ከመጀመሪያ ጀምሮ ስናከብር የነበረው ሁለተኛ፣ በር የሀገር ዳር ድንበር ገፍቶ የገባ የጎረቤት ሀገር ሰራዊት አለ፣ የኤርትራ ሰራዊት ትግራይ ውስጥ ይህንን ሰራዊት ያለምንም ቅድመ ሁኔታ መውጣት አለበት የሚል ጥያቄ ስናቀርብ ነበር። ትልቅ የሚባል ወንጀል እየፈጸመ ያለው እርዳታም እንዳይደርስ ትልቅ እንቅፋት እየሆነ ያለው ይህን ሃይል ስለሆነ ይህንን ይውጣ እያልን ያለ ነው። ሁለተኛው እዚህ ጋር ተያይዞ የአማራ ሃይልም በተለያዩ የትግራይ ክልሎች ገብቶ ተመሳሳይ የሆነ ግፍ እየፈጸመ ስለሆነ ይህንንም ሃይል ይውጣ እያልን ያለ ነው እና ከዚህ ጋር ተያይዞ እርዳታ ሰብአዊ እርዳታ ላለፉት አራት ወራት ህብረተሰቡ የሚበላ የሚጠጣ ነገር የለውም። መድኃኒቱ በሙሉ እንዲወሰድ ተደርጓል። በተለያዩ ሪፖርቶች እንደታየ ንብረቱ ወድመዋል እና ይህንን ህዝብ እንዳያልቅ የእርዳታ ድርጅቶች ገብተው እርዳታ እንዲሰጡ መደረግ አለበት የሚለው እያቀረብ ነው ነበረ ከዚህ ጋር ተያይዞ በተለያዩ ሪፖርቶች እንዳያቸዋቸው በቃላት ለመግለጽ የሚከብዱ ግፎች ተፈጽመዋል። ትግራይ ላይ አብዛኛው የጅምላ ግድያዎች ናቸው እየተፈጸሙ ያሉት ትግራይ ላይ እና ይህንን ግድያ በገለልተኛ በሆነ አካል መጣራት አለበት ነው እያለ ያለ ነው። ምክንያቱ የኢትዮጵያ መንግስት ቅድም እንዳልኩት ራሱም ስላለበት ወንጀል ላይ እሱ ጋብዞ ያስገባው አካልም ወንጀል እየፈጸመ ስለሆነ ይህንን ነገር ሊያጠራ ስለማይችል ገለልተኛ የሆነ አካል ማጣራት አለበት የሚል ነው ጥያቄ እያቀረብን የነበር ነው። ከዛ በኋላ የሚዲያው የኮሚኒኬሽኑ አገልግሎት አቅርቦቶች ትግራይ ውስጥ የተቋረጠው በሙሉ መቅረብ አለባቸው፣ ወደ ነበረበት መመለስ አለባቸው የሚል ጥያቄ ነበር ይዘን ስንንቀሳቀስ የነበር ነው እነዚህ ጥያቄዎች ከሞላ ጎደል የአሜሪካውን መግለጫ፣ የአውሮፓ ሕብረቱን መግለጫ ሌሎችም የሚያወጧቸው መግለጫዎች ይህንን እያሉ ነው እያነሳን ያነበርናቸው ናቸው ጉዳዮች እነዚህ ናቸው ጉዳዮቹ። ደግሞ በመግለጫዎቹ በሚገባ እየተንጸባረቁ ነው። እየተንጸባረቀ ያለው ደግሞ በሁለት ምክንያት ነው ብያለሁ። አንደኛው መሬት ላይ ያለው ነገር እውነታው የሚያሳየው ይሄ ስለሆነ፣ ሁለተኛው ይህንን ማድረግ ሲገባው የነበረው የኢትዮጵያ መንግስት ይህንን እያደረገ ስላልሆነ፣ መንግስት ይህንን ማድረግ በማይችልበት ሰዓት ደግሞ ዓለም አቀፉ ማህበረሰብ ይህንን የማድረግ ግዴታ ኃላፊነትም ስላለበት ነው እነዚህ መግለጫዎች እየወጡ ያሉ። ዶክተር መሰንበት እንግዲህ የመጀመሪያው ጥያቄ ለእርሶም ነው የሚሆነው፣ ከዛ ደግሞ ተከትሎ አሁን አቶ ዮሀንስ ባነሱት ላይ የእርስዎ ሀሳብ ምን እንደሆነ ይገልጹልናል። ስለዚህ በመጀመሪያ እንዲህ ያሉ መግለጫዎች ምን ማለት ናቸው? ለኢትዮጵያ መንግስት ምን አይነት ትርጉም ይኖረዋል ብለው ያስባሉ? ግጭቶች ጊዜ ሲሆን እንዳልሽው ትግራይ የሰብአዊ መብት ሁኔታ አሁን ያለው ባለው ግጭት እና በሚካሄደው ግጭት አይ ቲንክ የሰብአዊ መብት ሁኔታው ብዙ አካላት አሳስቧቸዋል። አንዳንድ ነገሮችን ባይዘወይ ከአሜሪካውያን ወይ ከአውሮፓውያን ጫናው ስለሚመጣ ብቻ ሳይሆን እንደ ዜጋም በአንድ አካባቢ ያለ የሰብአዊ መብት ሁኔታ እንደ ኢትዮጵያ ማንኛውም ሰው ሊያሳስበው ይገባል ብዬ አስባለሁ ነው። የስቴት ዲፓርትመንቱ ያወጣውን መግለጫ በተወሰነ ደረጃ ለማየት ሞክሬያለሁ። እንደሚታወቀው የአሜሪካ መንግስት አንዱ አንኳር የሆነ የውጭ ግንኙነትን በተመለከተ ከሚያደርጋቸው ነገሮች አንዱ የዓለም የሰብአዊ መብት ሁኔታ እንዲከበር በተለይ ደግሞ በጣም ከፍተኛ የሆኑ የሰብአዊ መብት ሁኔታዎችን የሚያሳስቡ ነገሮች አሉ ተብሎ ሲገመት ለሚመለከታቸው ሀገሮች አቅጣጫ ማስቀመጥ እና እርምጃዎች እንዲወስዱ የማሳሰብ ራሱ የሀገረ መንግስቱ ኃላፊነትም ስለሆነ መግለጫዎችን ያወጣሉ። ግን በጣም የሚያስቆጣር ያየሁትና ከዓለም አቀፍ ሀገራት ግንኙነት ራሱ በጣም ባለፈ ሁኔታ መስሎ የታየኝ ነገር ምንድን ነው? ስቴትመንቱ በትግራይ ውስጥ ያለውን የሰብአዊ መብት ሁኔታ መከታተልና ያሳስበናል ብሎ ማውጣቱ መቶ አይመስለኝም። እኔ ባላቸው መረጃ ተመስርቶ ማለት ነው፣ መረጃው ላይ ራሱ ጥያቄ ቢኖር ነገር ግን በተለይ የአንድን አካባቢ የኢትዮጵያን ስርዓተ መንግስት ሀገረ መንግስት የሴኩሪቲ ወይም ደግሞ የፀጥታ ሁኔታ በተመለከተ የሀገር ሊዋናዊነትን እና የጸጥታ ሁኔታ ማስከበር ያለበት የኢትዮጵያ መንግስት ነው። የሶማሌ ልዩ ኃይል ይሁን የጋምቤላ ልዩ ኃይል ይሁን የአማራ ልዩ ኃይል ይሁን የትግራይ ልዩ ኃይል ሁን የሚዋቀረው በኢትዮጵያ ስርዓተ መንግስትና የሴኪሪቲ ስትራክቸር ነው ወይም የጸጥታ ስትራክቸር ነው። እጅግ በጣም የሚገርመው ይሄን ከፍተኛ የሆነ የዲፕሎማቲክ ብሪጅ ነው ወይም ደግሞ የዲፕሎማቲክ ግንኙነትን የሚጥስ አይነት መግለጫ አድርጌ ነው ያየሁት እኔ። በዓለም አቀፍ ህግም የተወሰነ አንደርስታን እንዳለ ብያስባለሁ። እጅግ በጣም ያለፈ አይነት መግለጫ ነው ብዬ ያሰብኩት እሱ ነው። የሰብአዊ ሁኔታ ሁኔታው ያሳስበናል ብሎ መግለጹ ትክክል ሊሆን ቢችልም፣ ግን የአንድ አካባቢ የጸጥታ ኃይል መውጣት አለበት ብሎ መናገር እጅግ በጣም የሀገር ሉዓላዊነትን የሚጋፋ አድርጌ አይቼዋለሁ። ካለ ኤክስፒሪየንስም እንደዚህ አይነት መግለጫ እኔ ኖሮ ያለም አይመስለኝም፣ እና ትንሽ አሳሳቢ ይመስለኛል። በተጨማሪም ደግሞ አይ ቲንክ እንደ ዜጋ ማሰብ ያለብን ከሌሎች ሀገሮች እነዚህ አይነት ንግግሮች ሲነገሩ የፖለቲካ ሁኔታ ወደ ዘር እና ወደ ብሄር የማስያዝ አይነት አቅጣጫል አለ እና ወቅታዊ ሁኔታዎችን አንደርስታንድ ያለማድረግ ሁኔታ ያለ ይመስለኛል። ከመግለጫ አንጻር በጣም ገራሚ ያገኘሁት ነገር እሱ ይመስለኛል። አቶ ዮሐንስ ከተናገረው ነገር አንዳንድ ነገሮችን ለው ኮሜንት ለማድረግ ለምሳሌ አሁን የኢትዮጵያ መንግስት ትግራይ ያለውን የሕግ ማስከበር እርምጃ ሲወስድ የትግራይ ሕዝብ ጋር የለም ጦርነት ያወጀው። ይህ አይቴን ግልጽ መሆን አለበት። ራሳችንን ነው የምናታልሎ ይመስለኝ። ሀቁ ማንናገር ሶ የህዝባዊ ወያኔ ሀርነት ትግራይ እንደሚታወቀው ከስርዓት መንግስቱ በተለይ አዲስ አበባ አራት ኪሎን ከለቀቀ ኋላ እና የመንግስት ስልጣንን ሪትሪት ካደረገ በኋላ ኃይል አደራጅቶ የተለያዩ ፖለቲካ መፍትሄዎችን በማግለል የፖለቲካ ስልጣንን ለመያዝ በኃይል ተጠቅሞ ለዛውም ደግሞ የትግራይን ህዝብ የሚጠብቀውን መከላከያን በማጥቃት ይህ ሁሉ ቀውስ የመጣው እና አንዳንዴ ነው ጽዮን ራሴን የምጠይቀው፣ ምንድን ነው ሁሌም የፖለቲካ ውሳኔዎችን፣ የፖለቲካ ሁኔታዎችን ስንወሰን ከሞራል ከሞራል ሁኔታዎች ተነስተን ነው እና የሞራል ኃላፊነቱን ማነው የሚወስደው ትልቁ ጥያቄ ያለው እሱ ይመስለኛል። እኔ አሁን በተወሰነ ደረጃ መንግስት አሁንም ጥሩ የሆነ ምላሽ አድርጎ ያየሁት ምንድን ነው በትግራይ ውስጥ ያለውን የሰብአዊ መብት ጋር እንመረምራለን የሚል ነገር መጥቷል። ምክንያቱም አሊጌሽኖች ነው ሳት ብዙ በጣም አሳማኝ መስረጃ ባይባልም የሚጠረጠሩ አይነት የሰብአዊ መብት ረገጣዎች እና በሰብአዊነት ላይ የሚደረጉ ጥሰቶች እንዳሉ የሚያመላክቱ ሪፖርቶች ይወጡ። ይሄ ሊካዳ አይገባም። ግን የኢትዮጵያ መንግስት እኔ በተወሰነ ደረጃ ኃላፊነት የሚሰማው መንግስት አለን ብዬ አስባለሁ። የግል አስተያየት ነው ይህንን ስናገር እና ኃላፊነት የሚሰማው መንግስት አለ ብዬ ሳስብ ምንድን ነው ለምሳሌ አሁን ተቋሞች አደረጃ ጀትን ካየሽ የሰብአዊ መብት ኮሚሽኑ እጅግ በጣም በሚ የሚቀበል በዶክተር ዳንኤል በቀለ የሚመራ ነው። ምርመራዎችን አድርጎ ሪፖርት የሚያወጣ ከሆነ ያን ተመርኩዞ እርምጃዎችን የመውሰድ ምርመራዎችን የማድረግ ጥፋቶችን ያጠፉ ኃላፊዎች የጦር አመራሮችን ካሉ ሊጠየቁ የሚችሉበትን መንገድ የመዘርጋት ፍላጎት እንዳለ አስባለሁ ብዬ እገምታለሁ እና ሁሉም መፍትሄ እኔ አብሶሉትሊ ኮንቪንስድ መሆን ያለብን የውጭ ጫናዎች የውጭ የሰብአዊ መብት ኮንሰርኖች እንደ በጎ ነገር አድርገን መውሰድ ካልሆነ በስተቀር የኢትዮጵያን ስር የሰድር የፖለቲካ ችግር ይፈታሉ ብዬ አላስብ። ችግሩን ራሱ አፕሪሽት ከማድረግ የጀምራ በጣም ብዙ ነገር መናገር ይችላለን፣ ግን በተለይ ደግሞ ብዘር ተኮር አይነት አቅጣጫ ለማስያዝ የሚደረገው አይነት የፖለቲካ አቅጣጫ ትክክል አይደለም። ምክንያቱም አሁን እኮ የሰሞኑን የዶክተር አብይ አህመድ መንግስት እንዳለ የኮማንድ ፖስቱን ኃላፊ ጄኔራል ዮሀንስ ነው አፖይንት ያደረገው። የትግራይ ሰው ነው። የመከላከያ ኃይል አባል ነው። ኢትዮጵያዊ ነው። ሁሉም ሰው አንድ አይነት የፖለቲካ አመለካከት የለውም። ከዛ በተጨማሪ ደግሞ ሰዎች ነው። አቶ ዮሀንስም ወንድሜ ነው ብዬ ነው ማስበው። የትግራይ የፖለቲካ ሁኔታ ለማሻሻል ካስፈለገ እኔ በሙሉ ልቤ ማምነው። አሁንም ቢሆን ጊዜው አስተዳደሩ እጅግ በጣም የተዳከመ ሊሆን ይችላል። ግን ያሉ ሰዎችን የፖለቲካ አቅም እንዲኖራቸው የጸጥታ ሁኔታው ትግራይ ላይ ዶክተር መሰንበት ወደ ወደ መፍትሄ እና ወደ መፍትሄ አመላካች የሆነ ከመሄዳችን በፊት እስቲ መጀመሪያ ችግሮቹን ማወቁ ጥሩ ነው ተገቢ ነው በሚል እዚህ ጋር ላቋርጥ። ተመጣጣኝ የሆነ ሰዓትን አግኝተን በተመጣጠነ መልኩ ሀሳብ ማንጸባረቅ ይቻላል። እኔ ከማቋርጣችሁ አጠር አጠር እንድታደርጉልኝ ደግሞ ትንሽ ማሳሰቢያ ያለስ ትንሽ ሀሳብ ቢሰጥ ደስ ይለኛል። ታንኪዩ መሰንበት፣ አመሰግናለሁ ላቀረብከው ነገር ምናልባት ወጣትን ስለሆንክ በእኔ እድሜ አካባቢ ያለህ ትመስለኛለህ። ስሜት ሊኖር ይችላል። ሁላችንም ኢትዮጵያውያን ነን። ኦፍኮርስ አሁን ያለው ነገር ኢትዮጵያዊነታችንን እንድንገፋ እየተደረገ ነው ያለው፣ በኢትዮጵያ እየተደረገ ያለው ነገር። ግን እንዳልከው ለአስራ ዘጠኝ ዓመታት ኢትዮጵያ እንዲፈንስ አደርግ የኖርኩ ሰው ነኝ ነኝ፣ በውጭ ጉዳይ ሚኒስትር ሆኜ ማለት ነው። በየመድረኩ አንዳንድ ነገሮች ስላነሳቸው ላንሳና መጀመሪያ ትግራይ ላይ የተካሄደው ጦርነት የህግ ማስከበር ጦርነት ነው ወይ? ትግራይ ላይ እየተደረገ ያለው እንዳለ የመከላከያ ኃይል አግዘ የኤርትራ ሰራዊት እንዳለ አግዘ፣ በአስሮች የሚቆጠሩ ክፍለ ጦሮች የተባበሩት አረብ ኤምሬትስ ድሮን አሰማርተ፣ ከሶማሊያ እስከ ሶስት ሺ የሚሆነ ወታደር ወደ ትግራይ አስገብተ፣ በምን መስፈርት ነው ይሄ ህግ ማስከበር ሊባል የሚችለው? ከተሞቹን በመድፍና በአውሮፕላን እየደበደበ መሰረተ ልማቶቹን በሙሉ እያወደም ጅምላ ግድያ እየተደረገ ትግራይ ውስጥ በምን መለኪያ ነው ይሄ የህግ ማስከበር ሊባል የሚችለው? ሌላ ከዚህ ጋር በተያያዘ የመከላከያ ጥቃቱ የናሬሽን ጉዳይ ነው እንጂ ለሶስት አመታት ከኤርትራ ጋር ምን እየተደረገ እንደነበረ እኛም እናውቃለን። የአማራው የጸጥታ ኃይል አስተባባሪ ኢሚዲየትሊ መቀሌ እንደተያዘ የተናገሩት ንግግር አለ። ሁሉም ነገር አዘጋጅተን በተጠንቀቅ ላይ ነበርን። በተለኮሰ ሰዓት ደግሞ ገባን ያለበትን ነገር ማለት ነው። ይህንን ትግራይ ነው ያጠቃው ወይስ ማነው የሚለውን ማየት ይቻላል። ኃላፊነት የሚሰማው መንግስት እውነቱን ለመናገር መሰንበት ለኢትዮጵያችን ከአሁን በላይ ኃላፊነት የማይሰማው መንግስት አለ ብዬ አልወስድም። ህዝቡን የጎረቤት ጠላት አስገብቶ የሚያሰፈጭፍ መንግስት ነው ያለን አሁን በምን ሂሳብ ኃላፊነት የሚሰማው መንግስት እንደሆነ ይህንን፣ ምናልባት እዛ ላይም ሪፍሌክት ብታደርግበት ጥሩ ይመስላል። የሰብአዊ ሪፖርት ኮሚሽን ሁለት ሶስት ነገሮችን ላንሳ። ጀነራል ዮሐንስ አሁን የኮማንድ ፖስቱ ኃላፊ ሆኗል። ትክክል ነው። ኢትዮጵያ ውስጥ አስራ ሰባት ሺህ የመከላከያ አባላት የትግራይ ተወላጆች እስር ቤት ላይ ናቸው ያሉት። አስራ ሰባት ሺህ ጸጥታ ውስጥ የነበሩ በኢሚግሬሽን በደህንነት በፖሊስ የነበረ የትግራይ ተወላጅ በሙሉ ከስራው ወጥቷል። ደቡብ ሱዳን የነበረው ኃይል አሁን ለመመለስ እየተደበደቡ ነው፣ ደቡብ ሱዳን ኤርፖርት ሳይቀር ይህንንም እናውቃለን። ይህንን እያወቅን እንዴት አድርገን ነው ሪስፖንስብል የሆነ መንግስት አለን እያልን ያለን ነው? ራለን መባሉ ጥሩ ነገር ነው። ሉዓላዊነት ላይ ሁለት ነገር ላንሳ ና ከዛ እንትንላሉ ይሰኛል። ብዙ ደቂቃ እንዳልወስድባችሁ፣ ሉዓላዊነት እውነቱን ለመናገር ከነሳው ነገር ጋር ልነሳ መጀመሪያ የአማራ ዋን ላንሳ ና ከዛ ወደ ጭጭ ይገባሉ። የአማራ ክልል ተነስተዋል፣ በትክክል የአሜሪካ ውጭ ጉዳይ ሚኒስትር አንስተዋል። ምንድን ነው ያሉት? አዞ ግዛቸው ሙሉ ነው። ኢሚዲት ሊሄንን መግለጫ እንደወጣ አማራ ክልልን በተመለከተ አሜሪካ ያወጣው መግለጫ ከወልካይት እና ከራያ ጋር ተያይዞ ከሆነ አካባቢዎቹ በየትኛውም የታሪክ ወቅት የትግራይ ክልል ሆኖ አያውቁም፣ ከዚህ በኋላ የሚሆነውም ከዚህ የተለየ አይደለም አሉ። እዛ እንዳሉ እየገለጹ ነው። በተመሳሳይ ደግሞ ከአሁን በኋላም ቀጣይ የሆነ እርምጃ እንደሚወስዱ እየገለጹ ነው። የብልጽግና ተወካይ አቶ ገብረመስቀል ካሳይ የሚባሉ አሉ። በትግራይ አንድ ሚሊዮን ሕዝብ በእነዚህ አካባቢዎች ያሉ ትግራዋይ ወዴት እንደገባ እናውቅም። አሜሪካ ይህንን መግለጫ ያወጣው አንድ ሚስጥር ማታውቁት ካለ ምናልባት ልንገራችሁ። አቶ ዮሐንስ አቶ ዮሐንስ አቶ ዮሐንስ አቶ ዮሐንስ አቶ እንግዲህ በምናውቃቸውና መሬት ላይ እኛ አሁን ፊት ለፊት በምናገኛቸው መረጃዎች ላይ ተመስረ የተመሰረተ ውይይት የምናረገውና እንደዚህ አሁን ሚስጥራዊ ይሆን እንደዚህ የሚለውን ማናቀውን በተለይ ደግሞ ያልዘገብነውን አናካትትምና አስተያየት ስትሰጡ በመሬት ላይ ባለው እኛ በምናውቀው ፊት ለፊት ቢሆን ጥሩ ነው። እንግዲህ ምክንያቱም ሰዓታችንን መጠበቅ ስላለብን አሁን አቶ ዮሐንስ እንግዲህ ዶክተር መሰንበት እርስዎ የሰጡትን አስተያየት ተንተርሰው አስተያየት ሰጥተዋል። አንደኛው በጣም አከራካሪ የሆነው ህግ ማስከበር ዘመቻ ነው ወይ የሚለው በሌሎችም ቦታዎች ስለሚነሳ፣ ከዛ ደግሞ ማነው ጦርነቱ ነው የጀመረው ነው ቀድሞ ዝግጅት ሲያደርገው የሚለው ነው። እና እነሱ ላይ ተንተርሰው እንግዲህ አቶ ዮሐንስ ለሰጧቸው አስተያየቶች ታይት የእርሶ እይታ ምንድነው? አመሰግናለሁ። አቶ ዮሀንስም እንግዲህ አይ ቲንክ ሀሳብ ጥሩ ነገር ይመስለኛል። ያው ለም በሀሳብ መከራከር፣ በሀሳብ መለያየት መጥፎ ነገር አይደለም። የሚያሳዝነው ወደ ዋናው ነጥብ ስመጣ የኢትዮጵያ የፖለቲካ ታሪክ በሀሳብና በርዕዮተ ዓለም ልዩነት ወደ ጦርነት መግባት ትልቁ እንደ ሀገር መማር ያልቻልነው የፖለቲካ ርግማን አድርጌ ነው መወስደው። ምክንያቱም ዝም ብሎ ግጭቱ ዝም ብሎ የመጣ አይደለም፣ የምናውቀው ነው በተለይ ዶክተር አብይ አህመድ ወደ ፖለቲካ ስልጣን ከመጡ በኋላ አዲስ የፖለቲካ አመለካከት፣ አዲስ የፖለቲካ አስተሳሰብ፣ ምክንያቱም ላይ ላይ ብናወራው መሰረታዊ የፖለቲካ ችግሮች መንፈተው አይመስልኝ። ኢትዮጵያ ውስጥ የነበረው የሰብአዊ መብት ረገዳ፣ በተለይ ዶክተር አብይ አህመድ ከመምጣታቸው በፊት ኢትዮጵያ ውስጥ የነበረው የዴሞክራሲ ችግር፣ ኢትዮጵያ ውስጥ የተንሰራፋው የብሄርተኝነትና የዘረኝነት ስሜት ፕሮባብሊ በኢትዮጵያ ታሪክ እንደዚህ አይነት የዘረኝነት መንፈስ ሰፍኖ ያቀም እና ይህን ደግሞ የተደረገው ፖለቲካውን መዘውር ህዝባዊ ወያነ ሓርነት ትግራይ በተቆጣጠረበት ወቅት ነው። ይህን ስናገር ባይዘው ሲሆን እኛ በቅርበት የማውቃቸውም ሰዎች ናቸው። የህወሀትም የፖለቲካ ታሪኩንም አይረኒካሊ ባይዘው የራያ አካባቢ የተወለድኩ ሰው ነኝ እና ስነ ልቦናውንም አውቀዋለሁ። አካባቢ ይሄ የፍትህ፣ የቋንቋ ጥያቄዎች በየትም ሀገር ያለ የፖለቲካ ጥያቄ ነው። ነገር ግን እነዚህን ችግሮች የምናስተናግድበት የአንድን የሀገረ መንግስት የፖለቲካ ስርዓት የምናዋቅርበት ዘይቤ እጅግ በጣም የተለየ መሆን ነበረበት። አንፎርቹኔትሊ ግን ኢትዮጵያ ውስጥ የዘር ፖለቲካ የመንግስት መዋቅር የያዘ ስርዓት በመኖሩ እጅግ በጣም አስቸጋሪ የፖለቲካ ሁኔታ ውስጥ ወድቀናል። እሱን እንግዲህ ለማለዘብ እና ከዚህ አጣብቂኝ ውስጥ ለመውጣት ብዙ ጥረቶች የተደረጉ ነው። ወደ ግጭቱ ስንመጣ እንግዲህ ትግራይ ላይ ያለው ሁኔታ በጣም አንፎርቹኔት ነው። ይሄን በጣም አሳዛኝ ነው። ይሄን መካድ አንችልም። ነገር ግን መጀመሪያም ስናደርግ የሞራል ኃላፊነቱን ማን ይወስዳል? ትግራይ ውስጥ ለተፈጠረው እጅግ በጣም አሳዛኝ ሁኔታ፣ አሁን ላለው ሁኔታ ትልቁን የአንበሳውን ድርሻ የሚወስደው ህዝባዊ ወያኔ ሀርነት ትግራይ ነው። ይሄን ደግሞ ስናገር እኔ ያልኩት ነገር አለ። ጦርነቱን ለምሳሌ ማን ጀመረው የሚለው ነገር ላይ እኛ የተናገርነው ሳይሆን እነ ሴኮቱሬ ቴሌቪዥን ላይ ወጥተው ላይተኒንግ ስትራይክ አንጸባራቂ ጥቃት ቀድመን በማድረግ ላይ ሊመጣብን የነበረ ጥቃት ተከላክለናል፣ በሚል ሀያ አመት የኢትዮጵያን የትግራይን ህዝብ የተከላከለ የመከላከያ ሰራዊት ጥቃት ደርሶበታል። በዛ ምክንያት ደግሞ እንደተባለው አቶ ዮሐንስ ፕሮባብሊ ጋር ልስማማ የምንችለው በታሰበው መልኩ የህግ ማስከበር ዘመቻው በቀላል ኮስት ወይም ደግሞ ባነሰ ኪሳራ ይመጣል ቻል እሱ እጅግ በጣም አሳዛኝ ነው። ምክንያቱም ፕሮባብሊ የፖለቲካ አመራሩ ኢትዮጵያ ውስጥ ያለው አሁን ግጭቱ ወደ ህዝቡ እንዳይወርድ ቢያደርግ ኖሮ እጅግ በጣም የተሳካ እኔም ብዙ ሰዎች ሊስማሙበት የሚችሉ እና አይ ቲንክ ጉዳይ ይመስለኛል። ግን አንፎርቹኔትሊ ግጭቱ ሰፋ ማለቱ የመጣውን የሰብአዊ ቀውስና የሰብአዊ መብት ችግሩ ማንም ኢትዮጵያዊ እንደተናገርኩት የትግራይ ተወላጅ ስለሆነ ሳይሆን ኢትዮጵያውያን ስለሆን ያስጨንቀን ይገባል። ማድረግ ያለብንም ማድረግ ያለብን መንግስትም ኃላፊነት ተሰምቶት የሰብአዊ መብት ቀውሱ በተሻለ ሁኔታ እንዲቆጣጠር የሰብአዊ መብት ጥሰቶች ካሉ ምርመራ እንዲደረግ አሁን በጎነቱ ምን እንደሆነ ታውቂያለሽ ሲሆን የተሻለ የመንግስት ፈቃድ ስላለ ብዙ ሰዎች ተቋሞችንም ለመርዳታ ይገኛቸው ድሮ እንደዚህ አይነት ባይዘወይ አጋጣሚም አልነበረም። እጅግ በጣም አምባገነን የሆነ ስርዓት ኢህአዴግ የሚባል የፖለቲካ አደረጃጀት ለዲሞክራሲም ምንም አይነት መድረክ አልሰጠም። አሁን እኔ መንግስት በተወሰነ ደረጃ ኃላፊነትና አቅም አለው ብዬ የማስበው ያደራጅራቸው ተቋሞችና የሚመሩትን ተቋሞቹን የሚመሩት ሰዎች በጣም የተከበሩ ሰዎች ጥሩ ትራክ ሬከርድ ያላቸው እና በተሻለ ሁኔታ እንደዚህ አይነት የሰብአዊ መብት ረገጣዎችን ሊከታተሉ፣ ሊመረምሩ እና ሪፖርት ሊያደርጉ የሚችሉ ሰዎች ናቸው ብዬ አስባለሁ። ስለዚህ ችግሩ የለም አለ ችግሩ የለም ሳይሆን አሁንም ቢሆን ዶክተር አብይ አህመድ የሚመራው መንግስት ኃላፊነት የሚሰማው ነው ብዬ አምናለሁ። መንግስት ደግሞ ነገሮችን ተከታትሎ የመመርመር ለህዝብ የማሳወቅም ኃላፊነት አለው እንደዜጎችም ይን ማድረግ ያለብን ይመስለኛል። ነገሮችን የማያቸው በዚህ መልኩ ነው። አይ ቲንክ እድል ካለኝ በኋላ ላይ ይመለሳል። አቶ ዮሐንስ እንግዲህ እስቲ እየቋጨናቸው እንድንሄድ፣ ዶክተር መሰንበት ጦርነቱን የጀመረው እና ወደዚህ የመራው ሙሉ ለሙሉ ተጠያቂ የሚሆነው ህወሓት ነው ብለው አቶ ሴኩ ቱሬ ጥቃቱን መፈጸምን በተመለከተ ያነሱትን ሀሳብ ጠቅሰዋል። የጦርነቱ አጀማመር ላይ አንድ ልባት እንድረስና ወደ መፍትሄዎቹ ሀሳብ ደግሞ እንድንሄድ እነዚህ የሚወጡት መግለጫዎች ምን መፍትሄ ይዘው ይመጣሉ ለሀገር ወይም እንዴት አድርገው መፍትሄ ያመጣሉ ወደሚለው እንሄዳለን። ሀሳባችንን ለመቋጨት እውነትሽነሽ በጣም ወሳኝ ነጥብ ስለሆነ እዛ ላይ ትንሽ ማውራት ጥሩ ይሆናል፣ አድማጮችም እውነታውን መያዝ ስላለባቸው ማለት ነው። መጀመሪያ ማን ጀመረ የሚለውን ነገር ከማንሳታችን በፊት ለምን ተጀመረ የሚለው የሚቀድም ይመስለኛል። ለምንድን ነው የተጀመረው? የተጀመረው በእኔ እምነት በእኔ እይታ ኢትዮጵያ ውስጥ ዶክተር አብይ ወደ ስልጣን ከመጡ ጊዜ ጀምሮ በአስቸኳይ ጊዜ አዋጅ የማይተዳደር ክልል የነበረው ትግራይ ብቻ ነው። አስቸኳይ ጊዜ አዋጅ መመራቱ ብቻ ሳይሆን ሁሉም ክልሎች ከትግራይ ውጭ ሁሉም ክልሎች ከአዲስ አበባ በተሰየሙ መሪዎች እየተመሩ ነበረ። ትግራይ ብቻ ራሱ ህዝብ በመራው መሪ እየተመራ ነበረ። ይሄ ከሚለው ጋር ማያይዘው ዶክተር አቢ ወደ ትግራይ ለምን ጦርነት አዘመቱ የሚለው ነገር ስናነሳ ንጉሥ ሆናለሁ ብለው የመጡ መሪ ናቸው። ዶክተር አቢ ንጉሥ ሆናለሁ ካሉ ሁሉም ቦታ ላይ እሳቸው የሚሉትን ነገር መቀበል መቻል አለበት። መከላከል የሚባል ነገር አይፈቀድም። በንጉሥ አገዛዝ መቃወም የሚባል ነገር አይፈቀድም። የሚቃወም አንድ ክልል ብቻ ነበር። የትግራይ ክልል በራሴ ህዝብ በመራው በመረጠው መሪ እመራለሁ ያለ የትግራይ ክልል ብቻ ነበረ ይህንን ማጥፋት ነበረባቸው ለዚህም ተነሱ ገቡ እዚህ ጦርነት ላይ ሌላው የተሳተፈው ኢሳያስ ነው የኤርትራው መሪ የኤርትራ መሪ ለሀያ ዓመታት የቆየ ከዛም በፊት የቆየ በእንግሊዝኛው ግራጅ የምንለው ነገር አላቸው ቂም ይሄ ቂም ከኤርትራ የሚገቡ ተቃዋሚዎች ከኤርትራ የሚገቡ ስደተኞች የምታስተናግብ ትግራይም ስላለች እንደዚህ አይነት ትግራይ መጥፋት አለባት። ከዛ በኔ እይታ ትግራይ ብቻ ሳይሆን ኢትዮጵያ መጥፋት አለባት። ኤርትራ እንድትኖሩት በኤርትራ ወይም በሻቢ አተያይ ይህንን አልቀበል ብለውና ኢትዮጵያ ኤሊቶች ትንሽ ቆይተው ግን የሚገነዘቡት ይመስለኛል ምክንያቱ በግላት እየተናገሩት ነው። ኢትዮጵያ ውስጥ ነዳጅ ይዞ የሚሄድ ሰው ካገኘን ክብሪት ማቀበል አለብን ብሎ የኤርትራ የጠጣ ሰዎች እየተናገሩች ስለሆነ ኢትዮጵያን ለመበተን አሁን ትግራይ ላይ የሚመስልም ካለ ሶስተኛው የአማራ ጽንፈኞች የአማራ ህዝብ ብያ ውስጥ የአማራ ጽንፈኞች የተወሰደብን መሬት አለ የሚሉት ነገር አላቸው። ከመጀመሪያ ጀምሮ እስካሁን ድረስ የሚሉት በወልቃይት አካባቢ በራያ አካባቢ እነዚህ መሬቶችን ለማስመለስ ጦርነት መካሄድ ነበረበት። እነዚህ ሶስት ኃይላት የገጠሙት እነዚህን ጥቅሞቻቸውን ለማስጠበቅ ነው። ስለዚህ ለምን ተጀመረ የሚለውን ካወቅን ማን ጀመረው የሚለው ከዛ በኋላ ቀላል ነገር ነው። ስኩዝ እየተደረገች ነበረ። ትግራይ እንደምናውቀው በሁሉም ኤርትራ ከላይ ከታች ደግሞ መንገድ ተዘጋ። አይደለ የፌዴራል መንገዱ እኮ ለአንድ አመት ተዘጋ። አቶ ዮሐንስ እስቲ እዚሁ ጋር ጥያቄ ላንሳ። እርስዎ ሲናገሩ እንደ ምክንያት ካነሷቸው ውስጥ ፌዴራል መንግስቱን፣ የኤርትራ መንግስት፣ የአማራ ጽንፈኞችን እንደዚህ ጠቅሰዋል። በዚህ ጉዳይ ላይ ህወሀት ያለው ተሳትፎ ምንም የለም። የህወሀት ኃጢያትን የሚመስለኝ ሌሎቹ እሺ ብለው ብልጽግና ፓርቲን አለመቀላቀሉ፣ ተቀላቀል ሲባል ምርጫ ታካሄድ ሲባል ምርጫ ማካሄዱ እንደ ኃጢያት ሊቆጠሩ ይችላል። ሴኮ ተጠቅሰዋል ቅድም ሲሆን ሴኮ የማከብረው ታጋይ ነው። እስከማውቀው ድረስ ግን አንዲት ስልጣን በፖለቲካ የሚሆን በሲቪል ትግራይ ውስጥ ያልነበረው ሰው ነው። አሁን እኔና ዶክተር መሰንበት እንደምናነሳው ሀሳቡ አንስተዋል። በዛ ጊዜ ሴኮ ትክክል ነው አይደለም ለታሪክ ጸሐፊዎች የምንተው ነገር ነው የሚሆነው። ግን እዛ ላይ ማየት ያለብን ሲሆን ግልጽ መሆን ስላለበት ነው። የሰሜን እም በአንድ ዓመት ጊዜ ውስጥ አራት መሪዎች ናቸው የተፈራረቁበት ለምንድን ነው ብለን መጠየቅ መቻል አለብን። የመጨረሻው ሰዓት ላይ ሲመጣ የትግራይ መንግስት ከአመራሮቹ ጋር ውይይት አደረገ። ከሁሉም ጋር መስማማት ነበረ ጥቂት ሲቀሩ፣ ጥቂት የተቀሩት ተመታን ተጠቃም ብለው ወደ ኤርትራ ገቡ። የተወሰነው ደግሞ በጎንደር በዳንሻ በኩል ወደ ጎንደር ገባን። ስለዚህ የህወሀት ኃጢአት ብለሽ ከጠየቅሽኝ ኃጢአቱ የህወሀት ህዝብ ያለኝን እሰራለሁ ብሎ ምርጫ ማካሄዱ ብልጽግና ፓርቲን አለመከላከሉ ብቻ ነው ለዚህኛው የምወስደው እንጂ የመረጠውን ህዝብ የሰጠውን ኃላፊነት እወጣለሁ ብሎ ትግራይ ላይ መቆየቱና መከላከሉ እንደ ኃጢአት አልወስደውም። ዶክተር መሰበት እንግዲህ ጦርነቱ ማን ጀመረው ከማለቱ በፊት ለምን ተጀመረ የሚለው ላይ አቶ ዮሐንስ ያነሷቸው የዘረዘሯቸው ነጥቦች አሉ በእርስዎ በኩል እርስዎ ደግሞ ይግለጹልን። እንግዲህ ለምን ተጀመረ የሚለው አንዳንድ ነገሮች ላይ እንግዲህ እኔ በፖለቲካል ትሩዝስ ወይም ደግሞ በፖለቲካ እውነታዎች መተማመን ያለብን ይመስለኛል። እና ወንድም አቶ ዮሐንስም አንዳንድ ነገሮች ላይ አሁን ለምሳሌ የህወሀት ሀጢያት ምንም ሀጢያት እንደሌለው አይነት የፖለቲካ ድርጅት አድርጎ ማሰብ ያስተዛዝባል ብዬ አስባለሁ። ከዶክተር አብይ መምጣት በተለይ በፈረንጆቹ ከሁለት ሺ አስራ ስምንት በፊት የነበረውን የኢትዮጵያ የፖለቲካ ሁኔታ ላይ የሰው እጅግ በጣም ህወሀት ብቻ ሳይሆን ኢህአዴግ የሚባለውን ጥቅል ድርጅት የኢትዮጵያን የልማት፣ የዲሞክራሲ፣ የሰብአዊ መብት፣ የዜጎች ተሳትፎ በከፍተኛ ሁኔታ የጎዳ የህዝቡን አብሮ የመኖር ስነ ልቦና እጅግ በጣም አስቸጋሪ ሁኔታ ውስጥ የከተተ ዘላቂ ያልሆነ የፖለቲካ ስርዓት እንደነበር ለማንም ግልጽ ነው። ይሄን ሪፖርቶችን ማየት ይቻላል። ከዛ በፊት የነበሩ የሰብአዊ መብት ሪፖርቶችን፣ የዲሞክራሲ ሬከርድ፣ የፍሪደም ሀውስ የሚያወጣቸው ሪፖርቶች በደንብ ማየት ያስፈልጋል። ከዛ በተጨማሪ ደግሞ የማይካዱ ነገሮች አሉ። ኢትዮጵያ ውስጥ ከአንድ መቶ ሚሊዮን በላይ ህዝብ አለ። ኢህአደግና በተለይ ደግሞ ህወሀት መራሽ የሆነ የፖለቲካ ስርዓት እጅግ በጣም ትንሽ ቁ የትግራይ ልሂቃን የፖለቲካ የሚሊተሪ ወይም ደግሞ የጸጥታን የሰራዊቱን በጣም ወሳኝ የሚባሉ ነገሮችን የሀገሪቱን እንደተቆጣጠሩት ይታወቃል። ይሄ አቶ ዮሐንስ ስላል አደለም እኔ ስላል አልኩ አደለም። ብዙ ሪፖርቶች ብዙ ማጣቀሻዎችን እና ማስረጃዎችን ማቅረብ ይቻላል። ከዚህ እውነት ተነስተን ነው እንግዲህ ይህን ደግሞ ስናገር እኔ ብቻ አይደለሁም፣ ባይዘወ ሲሆን ኢቨን በጣም አንጋፋ የሚባሉ የህወሀት ሰዎች ድርጅቱ ከፍተኛ ቀውስ ውስጥ እንደነበር እና በተወሰነ ደረጃም ጥልቅ ተሃድሶ የሚባል ሀሳብ በጣም ደፍረው ለውጦችን ማምጣት ስለማይችሉ እንደዚህ አይነት የፖለቲካ ጀርገኖች ይጠቀማሉ። ባይዘኝ የጀነራል ሳሞራ የኑሰን ባ ኢንተርቪው ማየት ይቻላል። ድርጅቱ ታሟል ሳይሆን ሞቷል ያለ ቃል በቃል። ስለዚህ ክሎዝ የኢትዮጵያ የፖለቲካ ሁኔታ ላይ ኢህአዴግ መራሹ ህወሀት መራሹ የፖለቲካ ስርዓትና የፖለቲካ አደረጃጀት ለኢትዮጵያ በፍጹም ቀጣይነት ያለው የፖለቲካ ራዕይና ሁኔታ ይዞ ሊቀጥል አይችልም። ክቡር ጠቅላይ ሚኒስትር ቀድሞ ኃይለ ማርያም ደሳለኝም እኮ የተወሰነ ለማድረግ ሞክረው ነበር ግን በከፍተኛ ሁኔታ መድረክ ላይ የራሳቸው ሰበሳቸው የታወሩትን ነገር መድረክ ላይ በቪዲዮ ወጣውን ማስረጃ ማየት ይቻላል። ዶክተር አብይ አህመድ ያደረገው ነገር ምንድን ነው? ጥገናዊ ለውጥ ሳይሆን የሀገር ወደ ተሻለ የፖለቲካና ቁጠባዊ እንዲሁም የፖለቲካ ምዕራፍ መሸጋገር ካለበት ወሳኝ የሆኑ የፖለቲካ ለውጦች መምጣት አለባቸው። አሁን ክሊር የሆነ የኢንትረስት ችግር ይመጣል ማለት ነው። የቲፒኤልኤፍ ሰዎች ፖለቲካውን ሀብቱን ስልጣኑን ይዘውታል። ይህም ደግሞ አይፈልጉትም የኢትዮጵያን የፖለቲካ ሁኔታ የትግራይንም በጣም እጅግ በጣም የሚያሳዝነው ባይዘው የትግራይ የፖለቲካ ሁኔታ ሀያ ሰባት ዓመት ምሁራን የምትያቸው ስልጣን የያዙ ሰዎች ኢኮኖሚ ተቆጣጠሩት ቢጠቀሙም ሰፊ የትግራይ ህዝብ በፍጹም በስርዓቱ ሊጠቀሙ አልቻለም። ይሄ አይ ቲንክ ማንኛውም ኢትዮጵያዊ የሚያውቀሆኑ ለትግራይ ህዝብ ብዙ ሰው ሀዘኔታን በጣም ሲምፕትም ያለው አሁን በሰፊው የኢትዮጵያ ህዝብ ብዬ የማስበው ለዛ ነው እና ችግሩ ወደ ህዝቡ ሳይወድ ቅድ ያሆን የፖለቲካ አመራሩ ኢትዮጵያ ውስጥ እጅግ በጣም የሚያሳዝነኝ ምንድን ነው? ይሄ ችግር ለይቶ የፖለቲካ ኃይሉን የሚመታበትን ስትራቴጂ ቀይሶ ስኬታማ ማድረግ የሚችል ኑሮ ከፍተኛ የፖለቲካ ውጤትን መቀናጀት ይችል ነበር። ህወሓት ግን እንደ ፖለቲካ ድርጅት ለትግራይ ህዝብም አይሆንም፣ ለኢትዮጵያ ህዝብም አይሆንም። በጭራሽ ሊታለፍና ሊካድም አይቻል ሀቅም ይሄንም አነሳው ለምንድን ነው ሲሆን ትግራይ ውስጥ እኔ ወንድሜ ነው አቶ ዮሀንስም እኔ በጣም ውሽ ማድረገው ምንድን ነው ከህወሓታዊ የፖለቲካ አመለካከቱ የትግራይ ህዝብ መውጣት መቻል አለበት። ይሄን እኔ ኢምፖዝ ላደረግ አይደለም፣ ግን ለምሳሌ አሁን ያነሳቸውን ፖይንቶች በጣም ካውንተር ማድረግ እፈልጋለሁ። በሁለት አመት እና በሶስት አመት ውስጥ ትግራይ የሰላም አይላንድ እንደነበረች ያሳያል። እኔ ደግሞ ይታየ የተለየ ነው። ትግራይ ሰላም የነበረው እጅግ በጣም አምባገነን የሆነ የፖለቲካ ሀይል ስለነበረ፣ ኦሮሚያ ውስጥ፣ አማራ ክልል ውስጥ ካየሽ ሲሆን የፖለቲካ ሁኔታዎቹን ካየሽ በተወሰነ ደረጃም ቢሆን የተለያየ የፖለቲካ አመለካከትና አስተላለፊ ያላቸው ሀይሎች ተፈቅዶላቸዋል እንቅስቃሴ እንዲያደርጉ። ትግራይ ውስጥ በፍጹም እንደዚ አይነት ነገር ማድረግ አይቻልም። እና ራሳችንን መፈተሽ ያስፈልጋል። ሁሌ ጠላታችን ያ ነው ከውጭ ነው የሚለውን ነገር አመለካከት መልካም አይመስለኝም። አንድ ጊዜ አቶ ዮሀንስ አንድ ጊዜ አንበጣለሁ ያው የእናንተው መድረክ ነው ብዬ አለሁኝ። ግን መስመር እየለቀቀ ከሄደ በኋላ ምንም መቋጫ የሌለው ውይይት ይሆንብናልና አንድ ጊዜ ሰብሰብ ብናድርገው ዶክተር መሰንበት። እንግዲህ አሁን ለምን ተጀመረ ጦርነቱ የሚለው ላይ ነው መነጋገር ያለብን ብለው አቶ ዮሀንስ አንስ አንስተው እርሶ እዚህ ላይ መላሽ አልሰጡም። ከዚህ ቀደምም ተናግሬ ያለው በተለይ የጦርነቱን አጀማመር እነዚህ ባይዘው ቪዲዮ ሪከርድ ድምፅ ስለሆኑ በድምጽ ወያኔ ወጥ ነው እንግዲህ አሴኩት ያን ነገር ይተናገረውና አንዳንድ ሁኔታዎችን መካድ አንችልም እና ደግሞ ችግሮቱንም ማሳነስ የለብንም። ትግራይ ሰላም ስለነበር ምናምን ሳይሆን ጥቅማቸው የተወሰደባቸው የፖለቲካ ኃይሎች ነበሩ። ማሳነስ የለብን ሀገርን እያስተዳደረው ሀገርን እየመሩ የነበሩ ነገር ግን ዶክተር አብይ አህመድ ሜጀር የሆነ ወይም ደግሞ ወሳኝ ምዕራፍ በኢትዮጵያን የፖለቲካ አቅጣጫ ሊቀየር የሚችል የፖለቲካ ሀሳብ ይዘው ሲመጡ እነዚህ ሰዎች ጥቅማችንም ፍላጎታችንም ይነካ ይችላል በሚል ነው ዋና የፖለቲካ ልዩነት የመጣው። ከዛ ነው እንጂ መጀመሪያ የብልጽግና ፓርቲ ሲመሰረት እንደውም ተጋብዘው የህወሓት በፓርቲው አይዲዮሎጂ ካመነ በፓርቲው አደረጃጀት እንዲገባ ጥያቄ ቀርቦለታል። የሚያሳዝነው ደግሞ በህወሓትም ሴንትራል ኮሚቴ ልዩነቶች እንደነበሩ ንግባ አንግባ በሚለው ላይ የሚያሳዩ ምልክቶች አሉ። እንደውም አቶ ዮሀንስን አሁን ቻለንጅ ማድረግ ያልኩት በዛ ነው። የፓርቲው ችግሮች ከዚህ ነው የሚመነጩት። በተወሰነ ደረጃ ወሳኝ የሚባሉት የህወሓት አመራሮችም

ሀገረ መንግስት ነው። በዓለም የፖለቲካ ማፕ ውስጥ በዘር የተደራጀ አንድም ሀገር የለም። በሙሉ እኔ የፖለቲካል ኮምፓራቲቭ ፖለቲክስን በተወሰናት እንቻለ እጅግ በጣም ነው የሚያሳዝነው። በሌሎች ሀገሮች ላይ በዘርና በሃይማኖት መደረጋጀ እንኳን አደለም የመንግስት ቅርጽና ከአወቅ ሀገር ሊሆን በእጅ የተከለከለ ባየ ፉርክር ማየት እንችላለን። ሩዋንዳን ማየት እንችላለን። ሌሎች ሀገሮች ላይ እና ከፍተኛ መሰረታዊ ችግሩ እሱ ይህን ማሳነት የለም። ያ ማለት የብሄሮችን ቋንቋ መጫ አደለም አንድም ማህበረሰብ በዘር ስታደራጂ የጋራ ህሊና ነው የመተባበር መንፈሱ እየተሰበረ ይመጣል። ዶክተር አብይ አህመድ ብዙ የፖለቲካ ችግር ሊኖረው ይችላል። እዚህ ላይ ግን ክሊር የሆነ የሞራል ክላሪቲ ያለው ሰው ነው እና እሱ ላይ ይሄን ፖንት እየጨመረልሽ ብዬ ነው እሺ አመሰግናለሁ ዶክተር መሰንበት አቶ ዮሐንስ ጥያቄን ከማንሳቴ በፊት አንድ ደቂቃ ልጨምር ብለው ነበርና ለእርስዎ እድሉ ልስጥና ጥያቄ አለኝ አመሰግናለሁ ሲሆን አይ ስለ ደገመው መሰንበት አስምሬበት ልለፍ ብዬ ነው የዚህ አይዲዮሎጂ ልዩነት በትክክል አለ ከመጀመሪያው እኔ እንደ ትግራዋይ ኢትዮጵያ ውስጥ ያለ ችግር ለዘመናት የነበረው ቁርሾ ኢትዮጵያ ብዝሃነትን ማስተናገድ ስለተሳናት ነው የሚል እምነት ነው ያለ እንደ ትግራዋ አብዛኛው ትግራዊ ህወሀትም የሚያምነው ይሄ ነው። መሰንበት ደግሞ አህዳዊነት ነው መፍትሄ ሊሆን የሚችለው መድኃኒት ሊሆን የሚችለው ለኢትዮጵያ እያለ ነው። እንግዲህ ይሄ የአይዲዮሎጂ ክርክር ስለሆነ ወደ ውስጥ አልገባ። የኢትዮጵያ ዘረኝነት መንፈስ ያመጣው ህወሀት ነው የሚል ነገር ስላነሳ ነው። በነገራችን ላይ ኢትዮጵያ ውስጥ ካሉ ዘጠኝ ክልሎች አንዱም ክልል አንድ ብቻ ዘር ያለው የለም። በክልሉ ከሆነ እያወራን ያለነው አሁን ኦፍ ኮርስ በቋንቋው እንዲጠቀም ተደርገዋል። ባህሉ እንዲያሳድግ ባህሉ እንዲያስተዋውቅ ተደርጓል። ኢትዮጵያ ህዝብ በኢህአዴግ ባለፉት ዓመታት ሁላችን የምናውቀው ነው። ዓለም የመሰከረበት የኢኮኖሚ እድገት ነበረ። ዓለም የመሰከረበት ጸጥታ ነበረ ኢትዮጵያ ውስጥ። ይሄ በህወሀትና በኢህአዴግ የመጣ ነው፣ በሌላ ሊባል አይችልም። አንድ ሁለተኛው፣ ምናልባት ትግራይ ውስጥ ታፍኖ ነበር ሰው ብለዋል መሰንበትና ትንሽ ይሄ አሁንም። ብነ ኦኬ፣ መጀመሪያ ታፍኖ ከነበረ አሁን ህወሀት ከመቀሌ ከወጣ በኋላ ለምንድን ነው ህብረተሰቡ መንግስታችንን አምጥሉን እያለ እየጠየቀ ያለው? በሚደረጉ ስብሰባዎች የሽማግሌዎች ተብሎ የሄዱ ሰዎችን የተደረጉትን አይታቸዋል። ህዝቡ ምን እንዳደረጋቸው ጋዜጠኞች ሲገቡ ምን እንዳደረገ አይታቸዋል። የካቲት አስራ አንድ ሲከበር ባለፈው ሳምንት ህዝቡ በየከተማው ወጥቶ የማን ባንዲራ ሲሰቅል እንደነበር አይታቸዋል። ህወሀት አስኖት ከነበረ ለምንድ ነው ይህን አጋጣሚ ያልተጠቀመበት ህብረተሰቡ ብለን እናሰባለን። እይንም ብናየው ከአዲስ አበባ ህወሀት ፈቅዶ ነው የመጣው እንጂ ተባሮ አይደለም። ክልላችንን እናልማ ብሎ መቷል። ኢትዮጵያ ውስጥ ደግሞ ከትግራይ ጋር ካሉ አወዳድረን ካየ ነው አሁን መሰንበት ፖለቲካ ፓርቲዎች የት አሉ? አሁን ኢትዮጵያ ውስጥ ተቃዋሚዎች የት ነው ያሉት? አሁን ኢትዮጵያ ውስጥ ትልልቅ የሚባሉት ተቃዋሚዎች ነፍስ ያለው ተቃዋሚ ያለ? አሁን ቢሮ ያለው የሚንቀሳቀስ የሚሰራ። አቶ ዮሀንስ፣ ውይይቱ ልመልሰው። እነዚህ የምታነሷቸው ጉዳዮች ራሳቸውን በራሳቸው ችለው የሚቆሙና ሌላ ውይይት የሚጠይቁ ናቸው። እንግዲህ እሱን ኃላፊነትን እኛ እንወስዳለን። አሁን ስትነጋገሩ ጦርነቱን እንዴት ተጀመረ፣ መነሻው ምንድን ነው፣ ማን ጀመረው የሚለው ላይ ነው እየተወያያችሁ ያላችሁት። በዛ ያልተስማማችሁባቸው ነጥቦች አሉ። አቶ ዮሀንስ አቶ ሴኩቱሬ እስከማውቀው ድረስ የህወሓት አባል አልነበሩም እና በዛ ውስጥ እንግዲህ የራሳቸውን ሀሳብ ነው ያንጸባረቁት ብለዋል። የእኔ ጥያቄ አቶ ሴኩቱሬ ብቻ ናቸው ወይ ጦርነቱ እንግዲህ መብረቃዊ ጥቃት ፈጽመናል የሚል ሀሳብ ነው እሳቸው የሰጡት ብቻ ናቸው ወይ የክልሉ ምክትል ርዕሰ መስተዳድር የነበሩት ወይም የክልሉ ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል በአርባ አምስት ደቂቃ ኦፕሬሽን አጠናቀናል ሰማኒያ በመቶ የሚሆነውን የሰሜንስ በእጃችን አስገብተናል አላሉም ወይ ከዛ በፊት በነበሩት ውይይቶች ላይ በተለይ በትግራይ ክልል ውስጥ የሚንቀሳቀሱ ኢንተርኔት ላይ የቴሌቪዥን ፕሮግራሞች ላይ የሚሰጡ አስተያየቶች ጦርነትን ቀስቃሽ አልነበሩም ወይ? የጦርነት ጉሰማን የያዙ አልነበሩም ወይ? ጦርነት ባህላዊ ጨዋታችን ነው፣ ፈጥኖ ወደ ጦርነቱ ብንገባ እና ብንገላገል ነው የሚሻለው የሚሉ ጦርነትን የሚቀሰቅሱ ንግግሮች አልነበሩም ወይ? ፌዴራል መንግስቱ ኃላፊነት አለበት። ወይም ከዛ በፊት የሰጧቸው ነጥቦች አንድ ሶስት ነጥቦች ተዘርዝረዋል፣ ከሱ እኩል እነዚህን ዋጋ አይሰጧቸውም ወይ? ቱ አልተጠናቀቀም። ለዚህ ጥያቄ አቶ ዮሐንስ የሚሰጡትን ምላሽና የውይይቱን ሁለተኛና ሙሉ ክፍል በሌላ የድምፅ ፋይል ዌብሳይታችን ላይ ተያይዞ ታገኙታላችሁ።